እየተዘጋጀ ከደቡብ አፍሪካ በትራንስወርር ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ ክቡራን አድማጮቻችን፣ እንደምን አመሻችሁ። እግዚአብሔር አምላካችን ዛሬም ደግሞ እንደገና ጠብቆን ለዚህ ችለት እንድንበቃ እንደገናም ደግሞ ከቃሉ ማድ እንድንካፈል ይህንን እድል ስለሰጠን ክብር ምስጋና ይድረሰው እንላለን። እግዚአብሔርን በመደገፋችን ወዳጆቼ ኮራን፣ እግዚአብሔርን ተስፋ ያደረገ ያፈረ ማንም የለም። እንዲህ እያልን ከይሩት ጋር ጌታን ከፍ ከፍ ብናደርገውስ

Zare a rămas încă un cunier, fratele meu Și calcidea-n găpalei, Adunai ghitaie, mă Adunai ghitaie, Să-l guardeți în mine,

አሁን ጌታችንና አምላካችን እግዚአብሔር ሆይ እግሮቻችን ጸንተው በቤት ይቆሙ ዘንድ የረዳህን ዘላለማዊውንም ደስታ በልባችን ስለ ጨመርክ ከሚቅበዘበዝ እረፍትን ካጣ ከዚህ ዓለም ኑሮ ደግሞ፣ እግዚአብሔር አምላካችን ሆይ ሕይወታችን ባንተ እንድታርፍ ስለ ረዳህን እጅግ አድርገን እናመሰግንሃለን። እግዚአብሔር አባታችንና አምላካችን ሆይ ለእኛ ያደረግከውን ነገር ጌታ ሆይ መቁጠር አንችልም። ውለታህ ለእኛ ብዙ ነው። አይምሮአችን ሁለንተናችን በአንተ ማረፍ ይችላል። ስንወጣ ስምህን እንጠራለን፣ ስንገባ ስምህን እንጠራለን። እግዚአብሔር ሆይ ለዘላለም ክብር ተመስገን። እጆቹን ወደ አንተ ዘርግቶ ባዶውን የተመለሰ ወደ አንተም ዐይኖቹን አቅንቶ እግዚአብሔር ሆይ ያፈረ ማንም የለም። ስለዚህም ደግሞ የዘላለም አምላክ አንተን እግዚአብሔር ሆይ እናመልካለን። ስለዚህም ደግሞ እግዚአብሔር አባታችን ሆይ በሕይወታችን ሙሉ ከማለዳ እስከ ማታ ድረስ እግዚአብሔር ሆይ ደስተኞችንን ጌታዊ ይህንን ዕድል ስለ ሰጠህን እጅግ አድርገን እጅግ እጅግ አድርገን እናመሰግንሃለን። ክብር ተመስገን። በዛሬውም ምሽት ጥናታችን ደግሞ ከነህምያ ሕይወት እግዚአብሔር አምላካችን ሆይ ለእኛ የሚሆነውን በጎና መልካሙን ደግሞ እንድታስተምረን አቤቱ አምላካችን ሆይ እንለምንሃለን። ጌታ እግዚአብሔር አምላካችን ሆይ አንተ የክብሩን ስፍራ ውሰድ። እንደ ፈቃድ እንደ አባትነት ቸርነት መጠን ደግሞ ተናገረን፣ የሚሰማም ልቦና በውስጣችን ፍጠርልን። በመድኃኒታችን በጌታችን በኢየሱስ ክርስቶስ ስም አሜን። ተከታታዮች አትላንትናው ምሽት ክፍለ ጊዜ ጥናታችን የነህምያ ወደ ኢየሩሳሌም መመለስና ወደ ኢየሩሳሌምም ከተመለሰ በኋላ የኢየሩሳሌም ቅጥር በሮች እንደፈረሱ እንዲሁም ደግሞ ነህምያ ቅጥሯን እንዲሠሩ እንዲሰሩ ህዝቡን እያበረታታ ስለ ስለመሆኑ በስፋት መመልከታችን ይታወሳል። ዛሬ ደግሞ ከምዕራፍ ሶስት አብረን የምንመለከተው የኢየሩሳሌም ቅጥርና በሮች እንደገና ስለመገንባታቸው እግዚአብሔር በሚሰጠን ጊዜ አብረን ጌወዳጆቼ በጌታ ፊት እንድንቀርብና ከቃሉ ማዳብረን እንድንካፈል እግዚአብሔርን ወደዚህ ስፍራ እየጋበዝን እስቲ መጽሐፍ ቅዱሶቻችሁን አስቀድማችሁ ነህምያ ምዕራፍ ሶስትን ትከፍቱ ዘንድ ትጠይቃችኋለሁ። ነህምያ ምዕራፍ ሶስት ቁጥር አንድን አውጡ። ወዳጆች ቀደም ብዬ እንደ ተናገርኩት ነህምያ ስለ ኢየሩሳሌም መፍረስ ከተናገረ በኋላ ቅጥሯን እንዲሠሩ ሕዝቡን እያበረታታና እያነሳሳ ስለ መሆኑ በትላንትናው ምሽት ክፍለ ጊዜ ጥናታችን በስፋት መዘገባችን ወይም ደግሞ መማራችን የሚታወስ ነው። ዛሬም ቀደም ብዬ እንደ ገለጽኩት እንግዲህ የዚህ የምዕራፍ ሦስት አብይ ሐሳቡ የኢየሩሳሌም ቅጥርና በሮች እንደገና ስለመገንባታቸው የሚልና የሚያወሳ ይሆናል። ቶሎ ቶሎ ጻፍ ጻፍ አድርጉ። መጽሐፈ ነህሚያ ምዕራፍ ሦስት አብይ ሐሳቡ የኢየሩሳሌም ቅጥርና በሮች እንደገና ስለመገንባታቸው የሚል ነው። በዚህ ምዕራፍ የምንመለከተው የኢየሩሳሌም ቅጥርና በሮች እንደገና ስለመገንባታቸው ይሆናል። እግዚአብሔር እዝራንና ዘሩባቤልን ወደ አገራቸው የመለሳቸው የፈረሰውን ቤተ መቅደስ እንደገና እንዲሰሩ ነበር። ይህንን ልብ በሉ። እግዚአብሔር እዝራንና ዘሩ ባቤልን ወደ አገራቸው የመለሳቸው የፈረሰውን ቤተ መቅደስ እንደገና እንዲሰሩ ነበር። የእነርሱ የሥራ ድርሻ ከነህምያ እየተለየ ነበር። እንደሚታወቀው ነህምያ ተራሰው ነበር። ወዳጆቼ አስተዋላችሁ አይደል? ባለፈው ክፍለ ጊዜ ጥናታችን ይህንን ተምረናል። ነህምያ ተራሰው ነበር። የሥራ ድርሻውም የኢየሩሳሌምን ቅጥርና በሮች እንደገና መገንባት ነበር። እግዚአብሔር በተለያዩ ሰዎች በተለያየ ሁኔታ ይሰራል። በአገልግሎት ከተሰማራነው ውስጥ ብዙዎቻችን ሌላውን ለመምሰል ሞክረን ነበር። ይህ ግን በፍጹም አይሰራም። ራሳችንን መሆን አለብን። የኢየሩሳሌም ቅጥር ግንባታ ሥራ በጣም በሚያስደንቅ መንገድ ነው የቀረበልን። ስለ አስሩ በሮች የቀረበ ዝርዝርም አለ። ዝርዝሩ በበጎች በር ጀምሮ በበጎች በር ይፈጽማል። አስተዋላችሁ? ዝርዝሩ በበጎች በር ይጀምርና በበጎች በር ይፈጸማል። እነዚህ አስር በሮች ስለ ወንጌል ገለጻ ለመስጠትም ያስችሉናል። እስቲ ስለ የበጎች በር የሚያወሳውን ክፍል ከቁጥር አንድ አብረን እንመልከት። እንዲህ ይላል ታላቁ ካህን ኤልያሴብ ወንድሞቹም ካህናት ተነስተው የበግ በር ሰሩ፣ ቀደሱትም፣ ሳንቃዎቹንም አቆሙ እስከ ሐሜአ ግንብና እስከ ሐናንኤል ግንብ ድረስ ቀደሱት ይላል ጌታ ኢየሱስ ወደ ኢየሩሳሌም የገባው በበጎች በር በኩል ነበር ወደ ቤተ ሳይዳ መጠመቂያ የሄደው በዚህ በር በኩል እንደ ነበረም ተጽፏል እንደምረዳው ምንጊዜም ቢሆን ጌታ ወደ ኢየሩሳሌም የሚገባው በዚህ በር በኩል እንደ ነበር አስባለሁ በድል አድራጊነት ለመጨረሻ ጊዜ ወደ ኢየሩሳሌም የገባው ግን በምስራቅ በር በኩል ነበር። አንዳንድ የምስራቅ በር የሚባለው ራሱ ወርቃማው በር ነው ይላሉ። አንዳንድ ሰዎች የምስራቁ በር ስለ ተዘጋ ጌታ ኢየሱስ ክርስቶስ እስኪመለስበት ወይም ደግሞ እስከሚመለስበት ጊዜ ድረስ አይከፈትም በማለት ሲናገሩ ሰምቻለሁ። እንደ እውነቱ ከሆነ ግን ወዳጆቼ የምስራቁ በር ወርቃማው በር አይደለም። ወርቃማው በር ወደ መቅደሱ የሚያገባ በር ነው። ልብ በሉ፣ ወርቃማው በር ወደ መቅደሱ የሚያገባ በር ነው። እንግዲህ ጌታ ዳግም ሲመጣ የሚከፈተው ይህ በር ነው። ወደ ቅድስተ ቅዱሳን የሚገባውን በዚህ መንገድ ነው። ለመሥዋዕት የሚሆኑ እንስሳት ወደ መቅደሱ የሚገቡት በበጎች በር በኩል ነበር። ጌታ ኢየሱስ በምሳሌው ደጋግሞ ይህን የበጎች በር አንስቶታል። መጥምቁ ዮሐንስ ስለ ኢየሱስ ሲናገር እነሆ የዓለምን ኀጢአት የሚያስወግድ የእግዚአብሔር በግ ብሎለት ነበር። ዮሐንስ ምዕራፍ አንድ ቁጥር ሀያ ዘጠኝን ይመለከቷል። በሥራውም ሆነ በማንነቱ ኢየሱስ በርግጥም የእግዚአብሔር በግ ነበር፣ የዓለምን ኀጢአት ያስወግዳል። ስለ ሆነም የበጎች በር የሚያመለክተው የክርስቶስን መስቀል ነው ማለት ነው። ቁጥር ሁለትን ተመልከቱ። በአጠገቡ የኢያሪኮ ሰዎች ይሠሩ፣ በአጠገባቸውም የአምሪ ልጅ ዘኩር ሠራ ይላል ኢያሪኮ የመርገም ቦታ ሲሆን የሚገኘውም ከበጎች በራ አጠገብ ነበር። ይህንን ልብ በሉ። ኢያሪኮ የመርገም ቦታ ሲሆን የሚገኘውም ከበጎች በራ አጠገብ ነበር። ይህ በጣም ይገርመኛል ወዳጆቼ። የኢያሪኮ ሰዎች ከዮርዳኖስ ሸለቆ ወደ ኢየሩሳሌም መጥተው ነበር። የገነቡትም ከበጎች በራ አጠገብ ነበር። ይህችን ከተማ ኢያሪኮን ለመስራት የሚነሳ ሰው በእግዚአብሔር ፊት ርጉም ይሁን በማለት ኢያሱ ኢያሪኮን ረግሟት እንደ ነበር እናስታውሳለን። ኢያሱ ምዕራፍ ስድስት ቁጥራ ስድስትን ተመልከቱ። ኢያሱ ምዕራፍ ስድስት ቁጥራ ስድስትን በኋላ ተመልከቱ። በአካብ ዘመን አንድ ሰው ኢያሪኮን ለመስራት ሞክሮ ነበር። ይሁን እንጂ ወዳጆቼ መርገሙ በርሱና በልጆቹ ላይ ደርሷል። ኢያሪኮ የመርገም ከተማ ናት። እኔና እናንተ የምንኖረው በኃጢአት በተረገመ ዓለም ውስጥ ነው። ለዚህ ማስረጃ ማቅረብ ያለብኝ አይመስለኝም። ማንኛችሁም ዙሪያችሁም መመልከት ትችላላችሁ። ሰዎች የዓለማችንን ችግር ማስወገድ አልቻሉም። አንዳንድ ከፍተኛ ስፍራ ላይ ያሉ የፖለቲካ ሰዎችም የዓለማችን ችግር ከሚቀርበው መፍትሔ በላይ መሆኑን ተናግረዋል። የምንኖረው በተረገመ ዓለም ውስጥ ነው። መጽሐፍ ቅዱስ ኀጢአትን የምታደርግ ነፍስ ትሞታለች ይላል ሕዝቅኤል ምዕራፍ ዐሥራ ስምንት ቁጥር አራትን ተመልከቱ ሕዝቅኤል ምዕራፍ ዐሥራ ስምንት ቁጥር አራትን በኋላ ልብ በሉ እኔና እናንተን ከዚህ በኀጢአት ምክንያት ከሚመጣ ፍርድ የሚያድነን የኢየሱስ ክርስቶስ መስቀል ላይ መሞት ብቻ ነው ቀጥሎ የምንመለከተው ደግሞ የዓሣ በር ስለሚባለው ነው እስካሁን እንግዲህ ስለ በጎች በር ስለ ተወሳ ወይም ደግሞ ስለ ተነገረው ክፍል ተመልክተናል። አሁን ደግሞ ቀደም ብዬ እንደተናገርኩት የምንመለከተው የዓሣ በር ስለሚባለው ነው። ቁጥር ሦስትን ተመልከቱ የሐሳናአ ልጆችም የዓሣ በር ሠሩ፣ ሰረገሎቹን አኖሩ፣ ሳንቃዎቹንም አቆሙ፣ ቁልፎቹንና መወርወሪያዎቹንም አደረጉ ይላል። ከሜዲትራንያንና ከዮርዳኖስ ወንዝ ዓሣ የሚመጣው በዚህ በር በኩል ነበር። ታዲያ ዓሦች የምን ምሳሌ ሊሆኑን ይችላሉ? በአንድ ወቅት ጌታ ኢየሱስ ለተከታዮቹ ሲናገር ሰዎችን የምታጠምዱ አደርጋችኋለሁ ብሏቸው ነበር። ማቴዎስ ምዕራፍ አራት ቁጥር 19ን አስታውሱ። ደቀ መዛሙርቱ የወንጌልን እውነት ከተማሩ በኋላም ኢየሱስ አብ የሰጠውን ተስፋ ልክላችኋለሁ እናንተ ግን ከላይ ኀይልን እስክትለብሱ ድረስ በኢየሩሳሌም ቆዩ አላቸው። ሉቃስ ምዕራፍ 24 ቁጥር አርባ ዘጠኝን ልብ ማለት ይቻላል። ሉቃስ ምዕራፍ ሃያ አራት ቁጥር 49ን ተመልከቱ። እንዲህም ሲል የትም አትሂዱ በመንፈስ ቅዱስ እስክትጠመቁ፣ በመንፈስ እስክትሞሉ ድረስ ቆዩ ማለቱ ነበር። በተባለውም መሰረት በጴንጠቆስጤ ቀን ወዳጆቼ በመንፈስ ቅዱስ ተጠመቁ። ሰዎችን የሚያጠምዱ ምሆኑ ሰዎችን እንዲያጠምዱ ያዘዘው ያላመኑ ሰዎችን አይደለም። ያልዳነ ሰው የእግዚአብሔርን ነገር መረዳት አይችልም። ያልዳነ ሰው ሌሎችን በወንጌል ማጥመድ አይችልም። ሰዎችን በተለያየ መንገድ በወንጌል ማጥመድ እንደሚቻል አምናለሁ። አንዳንድ ሰዎች ታዲያ ክርስቲያኖች ሁሉ ከቤት ቤት እየተዘዋወሩ ሰዎችን በወንጌል ማጥመድ እንዳለባቸው ይናገራሉ። እኔ በዚህ አልስማማ። ሁሉም ሰው ያንን ማድረግ አይችልም። አንዳንድ ሰዎች ያልዳኑ ሰዎችን በወንጌል የሚያጠምዱት በተለያየ መንገድ ሊሆን ይችላል። ለምሳሌ ያህል ጸሎት ሰዎችን ለወንጌል የምናዘጋጅበት መንገድ ሊሆን ይችላል። ሌሎች ብዙ መንገዶችም አሉ። ያም ሆነ ይህ እያንዳንዳችን ሰዎችን በወንጌል በመማረክ ሥራ ተሳትፎ ሊኖረን ይገባል። ኢየሱስ ተከተሉኝ ሰዎችንም የምታጠምዱ አደርጋችኋለሁ አለ። ወደ ነህምያ ምዕራፍ ሦስት ቁጥር አራት ደግሞ ስንመጣ ቅጥሩን የሠሩ ሰዎችን ስም ዝርዝር እንመለከታለን። እነዚህ ሰዎች በእግዚአብሔር የታወቁ ናቸው። አንድ ቀን ደግሞ ለድካማቸው ዋጋ ጌታም ይሰጣቸዋል ወይም ደግሞ ይከፍላቸዋል። ቁጥር አምስትን ተመልከቱ። በአጠገባቸውም ተቁሃውያን አደሱ፣ ታላላቆቻቸው ግን ለጌታቸው ሥራ አንገታቸውን አላዋረዱም ይላል እነዚህ ታላላቆች የተባሉ ሰዎች ራሳቸውን በዚህ ሥራ ማሳተፍ አልፈለጉም። የየራሳቸው ራሳቸው ሰበብና ምክንያት ሊኖራቸው ይችላል። ምናልባትም የለሰለሱ እጆቻቸው ድንጋይ እንዲይዙ አልፈለጉም። ራሳቸውን ዝቅ ማድረግ ሞት መስሎት አይቷቸዋል። በጣም የሚገርመው ደግሞ ይህ በር የወንጌል ምስክርነት ምሳሌ በሆነው በአሶች በር አጠገብ ነበር የሚገኘው። እነዚህ ሰዎች ስለ ክርስቶስ መመስከርን አይፈልጉም። ወገኖቼ፣ የእናንተም በእርግጠኝነት ባላውቅም፣ በበኩሌ ግን ከእነዚህ ሰዎች ጋር መሆንን አልፈቅድም። እግዚአብሔር የሰጠኝን ሥራ ችላ በማለት ስሜ እንዲነሣ አልፈልግም። ዛሬ ብዙ ክርስቲያኖች እግዚአብሔር የሰጣቸውን ስራ ችላ ብለዋል። እዚህ ላይ የምናገረው ድነናል ስለሚሉት እንጂ ስላልዳኑት ሰዎች አይደለም። ምሳሌ ምዕራፍ አሥራ አንድ ቁጥር ሀያ ስድስት ምሳሌ ምዕራፍ አሥራ አንድ ቁጥር ሃያ ስድስት እህልን የሚያስቀር ሰው በሕዝብ ዘንድ ይረገማል ይላል። እህል የእግዚአብሔርን ቃል ይወክላል። ወዳጆቼ ልብ በሉ፣ እህል የእግዚአብሔርን ቃል ይወክላል። ለተራቡ ሰዎች እህልን አለመስጠት ደግሞ ከወንጀል ሁሉ የከፋ ወንጀል ነው። ስለዚህ ጉዳይ ረጋ ብላችሁ አስባችሁበት ታውቃላችሁን? እህልን የሚያስቀር ሰው በሕዝብ ዘንድ ይረገማል ይላል ቃሉ። በእግዚአብሔር ፈቃድ ውስጥ እንድንሆን የምንፈልግ ከሆነ በአንድ ወይም በሌላ መልክ የእግዚአብሔርን ቃል ለተራቡ ሰዎች በማዳረሱ ሥራ ተሳትፎ ማድረግ አለብን። ይህም ብቻችንን የምናደርገው ሳይሆን በቡድን የምንሠራው ሥራ ነው። እግዚአብሔር ደግሞ ይህንን እንድንሠራ ኀይልና ብርታቱን ከጸባወቱ በመንፈስ ቅዱስ ኀይል ያድሰን ይጠግነን ያቁመን እግዚአብሔር ይክበር ይመስገን። ከዚህ በመቀጠልህ ደግሞ ስለ ሦስተኛው በር ማለትም ስለ አሮጌው በር አብረን እንመለከታለን። አሁን ደግሞ በሦስተኛ ደረጃ ስለ ተጠቀሰው ስለ አሮጌው በር እንዲህ ይላል ቃሉ፣ ቁጥር ስድስትን ተመልከቱ። የፋሲሃ ልጅ ዮዳይና የቦስዲያ ልጅ ሜሱላም አሮጌውን በር አደዙ፣ ሰረገሎቹን አኖሩ፣ ሳንቃዎቹንም አቆሙ ቁልፎቹንና መወርወሪያዎቹንም አደረጉ ይላል። አሮጌው በር ገና ከመጀመሪያው አንስቶ በስፍራው የነበረ ነው። ኤርምያስ ምዕራፍ ስድስት ቁጥር አሥራ ስድስት ኤርምያስ ምዕራፍ ስድስት ቁጥር አሥራ ስድስት ይህ በር ስለሚያመላክተው መልእክት ሲናገር የቀደመችውንም መንገድ ጠይቁ፣ መልካሚቱ መንገድ ወደ የት እንደሆነች ይወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም ረፍት ታገኛላችው ይላል። በዚህ ባለንበት ሰዎች አዲስ ነገር ያስደስታቸዋል። አስተዋላችሁ? በዚህ ባለንበት ዓለም ሰዎችን አዲስ ነገር ያስደስታቸዋል፣ ሁልጊዜም ማለቴ ነው። አዲስ መኪና፣ አዲስ ፋሽን፣ አዲስ የቤት እቃን ይወዳሉ። በአያት በቅድመ አያቶቻችን ዘመን የነበሩ የሞራል መለኪያዎች አሮጌና ጊዜ ያለፈባቸው መስለው ይታዩናል። ወዳጆቼ ሁልጊዜ አዳዲስ ነገሮችን ፍለጋ የምናደርገው ሩጫ ችግር ላይ ጥሎናል፣ እየጣለንም ነው። ይህ አይነቱ ሩጫ ብዙዎችን ዓላማ ቢሶችና ልቆች አድርጓቸዋል። ኤርምያስ ግን የቀደመችውን ወይም አሮጌዋን መንገድ እፈልጉ ይለናል። ምክንያቱም እረፍትን የምናገኘው በዚህች መንገድ ስለሆነ ነው። ወዲህና ወዲያ ከመባከን ይልቅ አንዴ ይህኛውን ሌላ ጊዜ ደግሞ ያኛውን ዘዴ ከመሞከር ይልቅ እናንተ ደካሞች ሸክማችሁ እየከበደ ወደ እኔ ኑ እኔም አሳርፋችኋለሁ ወዳለ ጌታ መምጣት አለብን። ማቴዎስ ምዕራፍ አሥራ አንድ ቁጥር ሀያ ስምንትን ቁጥር ሀያ ዘጠኝን እንዲሁም ቁጥር ሰላሳን መመልከት ይቻላል። ወገኖቼ እረፍትን የምናገኘው በክርስቶስ ኢየሱስ ነው። ወደ ቀደመው መንገድ መመለስ አለብን። በቃ። አሁን ደግሞ አለፍ ብለን ከነህምያ ምዕራፍ ሶስት ቁጥር ስምንት እስቲ ምን እንደሚናገር አብረን እንመልከት። ባጠገባቸውም ወርቅ አንጥረኛው የሐርያ ልጅ ኡዝኤል አደሰ፣ በአጠገቡም ከሽቱ ቀማሚዎች የነበረ አናንያ አደሰ፣ እስከ ሰፊው ቅጥር ድረስ ኢየሩሳሌምን ጠገኑ ይላል። ሌት ተቀን ለጌታ የሚሠሩና እውነተኛ የእግዚአብሔር ሰዎች የሆኑ መጋቢዎችን አውቃለሁ። እንዲያውም ከሥራ ጫና የተነሣ በልብ መም የሞተ ጓደኛም ነበረኝ። ይህ ሰው ትልቅ የእግዚአብሔር ሰው ነበር። ተደራራቢ የሥራ ብዛት ግን ለሞት አብቅቶታል። በአንድ ወቅት ለአንድ መጋቢ ጓደኛዬ ወዳጄ ሆይ ምን እያደረግህ እንደሆነ ይገባኛል፣ በርትተህ ትሠራለህ፣ ይሁን እንጂ ረጋ ማለት አለብህ የሚል ምክር መስጠቴን አስታውሳለሁ። ወዳጆቼ አሁን ከዚህ በመቀጠል ደግሞ ስለ ሸለቆ በር የሚያወሳውን ክፍል ከነህምያ ምዕራፍ ሦስት ቁጥር አሥራ ሦስት አብረን እንመለከታለን። ነህምያ ምዕራፍ ሦስት ቁጥር አሥራ ሦስትን ተመልከቱ። ሐኖንና የዛኖዋ ሰዎችም የሸለቆውን በር አደሱ፣ ሠሩት፣ ሳንቃዎቹንም አቆሙ፣ ቁልፎቹንና መወርወሪያዎቹንም አደረጉ። ደግሞም እስከ ጒድፍ መጣያው በር ድረስ አንድ ሺህ ክንድ የሚሆን ቅጥር እሰሩ ይላል። የሸለቆ በር የሚገኘው ከኢየሩሳሌም ከተማ ውጪ ነው። አስተዋላቸው። የሸለቆ በር የሚባለው የሚገኘው ከኢየሩሳሌም ከተማ ውጪ ነው። ከኢየሩሳሌም እየወጣችሁ ስትሄዱ ወደ ሸለቆው እየገባችሁ ነው የምትሄዱት። ሁላችንም ብንሆን በዚህ የሸለቆ በር ለማለፍ ተጠርተናል። ስለዚህ ሸለቆ ሳስብ ቶሎት እዚህ የሚለኝ የሞት ሸለቆ ነው። እያንዳንዳችን በዚህ ሸለቆ እናልፋለን። ዳዊት በመዝሙር ሀያ ሦስት የተናገረውም ስለዚህ ሸለቆ ነው። በሌላ በኩል ደግሞ የሸለቆ በር የትሕትና በር ነው ማለት ይቻላል። ልብ በሉ ወዳጆቼ፣ የሸለቆ በር የትሕትና በር ነው ማለት ይቻላል። የሸለቆ በር ራስን የማዋረድ በር እንደ ማለት ነው። እግዚአብሔር የሚያስተምረን ነገር ካለው አንዳንድ ጊዜ ወዳጆቼ በመከራና በችግር መንገድ ሊመራን ይችላል። በመከራ ውስጥ እምነት እንደሚያድግ ደግሞ ብዙ ጊዜ ተነግሮናል። ከመከራ አንዱ ደግሞ በውርደት መንገድ ማለፍ ነው። ተመልከቱ፣ ከመከራ አንዱ ደግሞ በውርደት መንገድ ማለፍ ነው። ይህን ደግሞ በገዛ ጥረታችን ልንፈጥረው አንችልም። ትሕትና ከውስጣችን የሚመጣ ነገር ነው። ወዳጆቼ አስተዋላችሁ? ትሕትና ከውስጣችን የሚመጣ ነገር ነው እንጂ እኛ ራሳችን የምንፈጥረው ነገር አይደለም። ትሕትና የመንፈስ ቅዱስ ፍሬ ነው። አንድ ጊዜ አንድ ሰው ለጓደኛው ለብዙ ዓመት ያህል ትሑት እንዲሆን ሙከራ አድርጌ በመጨረሻው ተሳካልኝ አለው። ጓደኛውም እንደዚያ ከሆነማ ስለ ተሳካልህ ትዕቢት ተሰምቶኋል ማለት ነው ብሎ መለሰለት። ወገኖቼ ትሕትና በሰው ጥረትና ሙከራ ፈጽሞ አይገኝም። ቢገኝም እንኳ ትዕቢትን አስከትሎ ነው የሚመጣው። የእግዚአብሔር መንፈስ ትሑት ሊያደርገን ይገባል። ወዳጆቼ ስለ አንድ ጥሩ ውጤት ያስመዘገበ የነበረ የሴሚናሪ ተማሪ የሰማሁትን ታሪክ አስታውሳለሁ። በትምህርት ቤት እያለ ካስመዘገበው ውጤት የተነሣ በአንድ ቤተ ክርስቲያን ውስጥ እንዲሰብክ ጥሪ ቀረበለት። በትምህርት ቤት ውስጥ እንደ ኮከብ የሚታይ ተማሪ በመሆኑ ትዕቢት አድሮበታል። በኋላ ለመስበክ መድረክ ላይ ሲወጣ ግን ስብከትን በጽሑፍ የማስፈርን ያልሆነ አላገኘውም። ስብከትን በጽሑፍ ማስፈር አንድ ነገር ነው፣ በሰዎች ፊት ቆሞ ደግሞ መስበክ ሌላ ነገር ነው። ይህ ተማሪ ለመስበክ ሕዝብ ፊት ሲቆም በጣም እፈራ፣ የሚያውቀው ሁሉ ጠፋው። እንደዚያ ተነፋፍቶ መድረክ ላይ የወጣው ወጣት አፍሮና ኮስሶ ወረደ። ከዚያም በኋላ አንድ ሁኔታውን ሁሉ እየታዘበች የነበረች ክርስቲያን ሴት ወደ እርሱ ጠጋለችና የኔ ልጅ ወደ መድረክ የወጣኸው ከመድረክ በወረድክበት ሁኔታ ቢሆን ኖሮ ምንኛ መልካም ይሆን ነበር አለችው። እጅግ የሚገርም አነጋገር ነው። እግዚአብሔር ወዳጆቼ፣ በተለያየ መንገድና ሁኔታ ትዕቢታችንን ያዋርዳል። ትሕትና የመንፈስ ቅዱስ ፍሬ ነው። ይህንን አትዘንጉ። ቀላል ነገር ሊመስል ይችላል። ትሕትና የመንፈስ ቅዱስ ፍሬ ነው። ስለዚህም በዚህ የትሕትና መማሪያ በሆነው የሸለቆ በር ሁላችንም ማለፍ አለብን። በዚህም መንገድ እንድናልፍ እግዚአብሔር አምላካችን ይርዳን። እንግዲህ በጌታ የተወደዳችሁ አድማጮቼ፣ የዛሬው ጥናታችንን እዚህ ላይ እናበቃለን። ነገ ደግሞ በሌላ ርዕስ ወይም ደግሞ በሌላኛው በር እንመጣለን። የነገው በራችን ደግሞ ምን ይሆናል ማለት ነው? የጉድፍ በር ይሆናል ማለት ነው። ስለ ጉድፍ በር እግዚአብሔር የሚናገር ለእኔና ለእናንተም የሚያስተምረን ነገር አለው። እስካሁን የተመለከትናቸው ስለ አራቱ በሮች ይሆናል። በአራቱ በሮች ደግሞ ሕይወታችንን ምን እንደሚመስልና ምንም መምሰል እንዳለበት እግዚአብሔር ተናግሮናል። በሰማነው እውነትና በተረዳነው እውነት ደግሞ እግዚአብሔር እንዲያኖረን እንጸልይ። እግዚአብሔር ይክበር ይመስገን። እንግዲህ የዛሬውን ጥናታችንን እዚህ ላይ እናበቃለን። ደናደሩ ጌታ ይባርካችሁ በማለት በዚህ ዝማሬ የምንሰናበታችሁ በቴክኒኩ በኩል ዓለማየሁ ዳዊት፣ በትምህርቱ በኩል እኔ አበበ ከበደ ወርቅ የነበርኩኝ። በሰላም እደሩ በታላክነት እሰግዳለሁ፣ እሰግዳለሁ፣ እሰግዳለሁ። ኢየሱስ፣ ኢየሱስ፣ ኢየሱስ። ታላ ለታላቅነት ቀኛለው ለጌትነትህም እሰግዳለው። በዚህ ፕሮግራም ላይ ያላችሁን አስተያየት ወይም ጥያቄ በመልእክት ሳጥን ቁጥራችን 1366 አዲስ አበባ በማለት ጻፉልን። እንዲሁም በሞባይል ስልክ ቁጥር 0944088425 እደግሞ አለው 0944088425 ደውሉልን፣ አጭር የጽሁፍ መልእክት ተላኩልን። እንደዚሁም የምስራጭ ድምፅ ሬዲዮ በሚል የፌስቡክ ገጻችን፣ በቴሌግራም ቻናላችንና በዋትሳፕ ልታገኙን ትችላላችሁ።